በኢትዮጵያ የነበረው ከፍተኛ ተቃውሞን ተከትሎ መንግስት በመስከረም ወር 2009 ዓም ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። የኢትዮጵያ የሕዝብ ተወካዮች ምክር ቤት መጋቢት ወር 2009 ዓም ላይ የአስቸኳይ ጊዜ አዋጁ ለቀጣይ አራት ወራት እንድራዘም ማድረጉ ይታወቃል። የአዋጁ አስፈላጊነትና የታለመውን ሰላምና ማረጋጋት ማስፈኑን ወይም አለማስፈኑ አነጋጋሪ ሆኖ ቀጥለዋል። የኢትዮጵያ መንግስት አዋጁ በከፊል ሰላምና ማረጋጋትን መልሷል ስልም ይደመጣል። ይሁን እንጂ ግለሰቦችና የፖለቲካ ፓርቲ አመራሮች የመንግስትን አባባል አይቀበሉትም። መጀመሪያውኑ አዋጁ ህገ መንግስቱን የጣሰና ዜጎችን የማያንቀሳቅስ ሆኖ አግኝቻለሁ የሚሉት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ መንግስት ህዝቡን አረጋግቻለሁ የሚለው ፍጹም ከእውነት የራቀ ነው ሲሉ ለዶቼቬሌ ተ ተሸራግረዋል። ምክንያቱም አባላቶቻችን ያለ ምክንያት እየታሰሩ ይገኛሉ፣ ይላሉ አቶ የሸዋስ። ከዚህ በፊት የነበረው አሁን ለምሳሌ ከአዲስ አበባም ከሌሎች ከተሞች ከደሴም ከባህር ዳርም ከዚህ በፊት ከደቡብ ክልልም በተያዙ ጊዜ በየቀበሌው የሚለጠፍ የነበረው መንግስት ማጥላላት የሚል ክስ ነበረ። አሁን ግን ክስም የለም ምንም ምክንያቱም አይቀርብም። በተለይ ከተራዘመ በኋላ ማለት ነው። ስም የለም። አንዳንዶቹ እንደውም አሁን በቅርብ ያሉት ለምሳሌ ምዕራብ ጉጂ ዞን፣ ኦሮሚያ ክልል ቤቱ ጎንፋ፣ አራብ አራርሶ፣ ጌዶ ና ጎዳና ሴሜሮ የተባሉ ሰዎች የነበሩበት ፖሊስ ጣቢያ ጎረና ዞን ያቤሎ ተወስዶ ነበረ። ከምዕራብ ጉጂ ገላና ከተማ ቶሬ ፖሊስ ጣቢያ እዛም የሉ ማ በባህር ዳርም ልክ እንደዛው በማረሚያ ቤት የነበሩ ሰዎች የተደበደቡ አሁን ዛሬ በደረሰኝ መረጃ መልካሙ ታደለ የተባለ የፓርቲ ዋና ጸሐፊ በዛ ዞን ወባ ታሞ ሐኪም ቤት ሁሉ እንዳልሄደ ሰምተናል። ስለዚህ አባሎቻችን ስራ መስራት አይደለም መኖር የማይችሉበት ደረጃ ላይ ደርሰዋል። በዚህ አካባቢ ና ተረጋግተዋል። በዚህ ሰላም ነው የሚለው ነገር ፍጹም ሐሰት ነው። ገዢው ፓርቲ በሰላማዊ ትግሉ ላይ ጦርነት ያወጀበት ሁኔታ ነው ያለው። አሁን በአገሪቱ የማይታወቅ ቦምብ ማፈንዳት ሁኔታ የምንሰማበት ወቅት ላይ ነው። አሁን ያለ ነው የሚሉት አቶ የሽዋስ። ኦሮሚያም ሆነ አማራ ክልል አሁንም በወታደራዊ አገዛዝ ስር ይገኛሉ ብለዋል። ነዋሪው ማህበረሰብ የአስቸኳይ ጊዜ አዋጁ በተደነገገበት ባለፉት ሰባት ወራቶች በአካባቢያ አለ የሚባለውን ሰላምና መረጋጋት እንዴት ይመለከቱታል? ስማቸው እንዳይጠቀስ የፈለጉ አንድ የአዳማ ነዋሪ እንደገለጹት መንግስትን የተቀየመው ማህበረሰብ በመልካም አስተዳደር ችግርም ሆነ የስራ እድል መፍጠሩ ረገድ ላይ ከመንግስት ጋር ያለው እንቅስቃሴ የጎላ አይደለም ብለዋል። አሁንም እኮ ሰዎች አልፎ አልፎ ማለት ማን እንደሚወስዳቸው፣ እንዴት እንደሚወሰዱ፣ ለምን እንደሚታሰሩ ሁሉ አይታወቅም። ሁሉም ቦታ ይሄ ነገር ያለ የቀጠለ ነገር ነው። ከዚህም በፊት የነበረው የተረጋጋና የተስተካከለ ነገር የለውም። ነገሮችን ወደ ቦታቸው ለመመለስ እየተሰራ ያለው ስራ ምንም ነገር የለም አሁን አይደለም። በየትም አካባቢ ላይ የምታየው ነገር እኛም ዞር ዞር ብለን ከአካባቢያችንም ውጭ ብዙ ቦታ እናያለን፣ ብዙ አካባቢዎች እንሄዳለን፣ ያለው ነገር ያው ነው። አሁንም ምንም የተሰራ ነገር ለአካባቢዎቹ ላይ እያንዳንዱ ነገር ከዚህም በፊት የተደረጉት ነገሮች የተበላሹት ነገሮች፣ ህይወት ጠፍቷል፣ ደም ፈሷል፣ ሰዎች ታስሯል፣ የማይታወቅ ቦታ ተወስዷል፣ ተሰዷል። ብዙ ነገር ነው የተደረገው፣ ምስቅልቅሎች ወጥቷል፣ ብዙ ነገሮች ንብረት ወድሞ፣ ይሄ ነገር እያንዳንዱ ነገር መንግስት በቅል ሆና ወደ ቦታ የማይመልሳቸው ከሆነ አሁንም በአስቸኳይ ጊዜ አዋጅ ታፍኖ የሚቀርና ወይ ደግሞ አስቸኳይ ጊዜ አዋጅ ስለታወጀ ነገር ብቻ የሚስተካከል ነገር አይመስለኝም። መንግስት ሰላምና መረጋጋት ወደ ቦታ ተመልሷል የምለው፣ አድማጮቻችን አስተያየት እንድልኩልን ጠይቀን ነበር፣ የተወሰኑትን እናስደምጣችሁ። ይሄ አዋጅ ከታወጀ ጊዜ ጀምሮ ህዝቡ ፍርሃት ላይ ነው ያለው። አዎ አቅም ስለሌለኝ ፍርሃት ላይ ነው ያለ ነው። ወደን አይደለም ተገደን። አንድ ነገር እኮ ጥሩ ነገር አምጥቶልኛል የምትለው ወደ ህዝቡ ሲቀበል፣ ነገር ግን ተገዶ ስለሆነ ምንም ማድረግ ስለማይችል ያው ዝም ብሏል። ግን አሁንም ቢሆን የሆነ ነገር ቢመጣ ህዝቡ ወደኋላ የሚለው ነገር የለም። አስቸኳይ ጊዜ አዋጅ በጣም ጥሩ ነው። ከማን መወዳደር ነው ያለበት? ከሰላም የነበረው በፊት አይደለም፣ ከአመፅ ምናምን ከተነሳ እና አሁን ነው መወዳደር ያለበት እንጂ አሁን አልሐምዱሊላ የሚመት ሰው የለም። ይህንኑ ጉዳይ በተመለከተ በመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የበለጠ መረጃ ለማግኘት ያደረግነው ሙከራ ግን አልተሳካም።